የአዲስ አበባና የኦሮሚያ ልዩ ዞኖች የተቀናጀ ማስተር ፕላን ተግባራዊ መደረግን ተከትሎ በአብዛኛው የኦሮሚያ ክልል ከአንድ ዓመት ተኩል በኋላ ያገረሸው የተቃውሞ እንቅስቃሴ የተመለከተ ዘገባ ነው። ቀዳሚው ጽዮን ግርማ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ አቶ በቀለ ነጋ ነው ነጋን አነጋግራ ተከታዩን አሰናድታለች። የአዲስ አበባና የኦሮሚያ ልዩ ዞን የጋራ የተቀናጀ ማስተር ፕላን ተግባራዊ ሊደረግ ነው መባሉን ተከትሎ ከአንድ ዓመት ከስድስት ወር በኋላ እንደገና ያገረሸው ተቃውሞ ለአራተኛ ሳምንት ዛሬም ቀጥሎሏል። በግንቦት ወር 2006 ዓመተ ምህረት ይህ ማስተር ፕላን ተግባራዊ ሊደረግ ነው መባሉን ተከትሎ በተቀሰቀሰ ተቃውሞ የሰዎች ሕይወት ማለፉ በርካቶች መቁሰላቸው፣ እንዲሁም መታሰራቸው ይታወሳል። የኦሮሚያ ክልልና የፌዴራል ባለስልጣናት ማስተር ፕላኑ የሕዝብን ይሁንታ ካላገኘ ተግባራዊ አይደረግም የሚል መግለጫም ከሰጡ በኋላ ሁኔታዎች የተረጋጉ መስለው ነበር። ከአራት ሳምንታት በፊት ግን ምዕራብ ሸዋ ዞን በዶንዲ ወረዳ የሚገኘው ጭሊሞ ደን ለግለሰብ መሸጡን በመግለጽ በዚህ ወረዳ ለሚገኘው ግንጪ ትምህርት ቤት ለካቢኔ አባላት ተከፋፍለውታል። ማስተር ፕላኑም ባይጸድቅ የከተሞች ማሻሻያ አዋጅ በሚል በጨፌ ኦሮሚያ በኩል ሌላ አዋጅ ጸድቋል በሚል የተነሳው ተቃውሞ ከአንድ ዓመት ተኩል በላይ የተዳፈነውን እንደገና ቀስቅሶታል። ተቃውሞም እየተዛመተ ሄዶ በአብዛኛው በኦሮሚያ ክልል ከተሞች በሚገኙ ዩኒቨርሲቲዎች፣ ወረዳዎችና ቀበሌ ቀጥሏል። በዚህም መንግስት የሞተው አምስት ሰው ብቻ ነው ሲል በዛሬው ዕለት መግለጫ የሰጠው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሟቾቹን በስም ጠቅሶ ሰላሳ ሁለት ሰው መገደሉን ገልጿል። በምዕራብ ወለጋ ዞን አይራ ከተማ በዛሬው ዕለት ለተካሄደው ሰላማዊ ሰልፍ የአይን እማኝ መሆኑን የገለጸው የሰልፉ ተሳታፊ ለአሜሪካ ድምጽ ስለነበረ ሁኔታ ሲናገር የአይራ ከተማ ሰላማዊ ሰልፍ ተካሂዶ ነበር። ሰላማዊ ሰልፍ በጥሩ ሁኔታ እያተካሄደ እያለ በመሀል ተኩሱ ጀመረ። የጀመረውም ሰውዬ የደህንነት የወረዳው ደህንነት ነው። ከዛ በኋላ አይሎጋ የሚባል ልጅ የአስራ ሁለት አመት ልጅ ነው ተመትቷል። ድርጋ ገምጃ የሚባል የቤት ባለቤት ነው፣ እሱም ተመትቷል። እንግዲህ በአጠቃላይ አምስት ሰው ነው የተመታ። ጉዳዩን በቅርብ እየተከታተሉ የሚገኙት የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ በበኩላቸው እስከ ትናንት ድረስ የአርባ ሰው ህይወት ማለፉን ገልጸዋል። ዛሬስ ዛሬም ያው የተቃውሞ ሰልፉ እንደቀጠለ ነው። በኦሮሚያ ውስጥ በደንብ ዶሎ አንድ ሰው ሞቷል። ምዕራብ ሸዋ ደንዲ ወረዳ ጋሌሳ የሚባል ቀበሌ ሶስት ሰው ህይወት አልፏል። ቅልጡ ካራ የሚባል ምዕራብ ወለጋ ውስጥ ሰው ህይወት አልፏል። ሜታ ሮቢ ትልቅ የሆነ ተቃውሞ ነው። ጊምቢ አካባቢ መቀነጆ የሚባል አካባቢ ሰልፍ አለ። አወዳይ አረርጌ፣ ደቡብ ምዕራብ ሸዋ ውስጥ ደግሞ አመያ የሚባል አካባቢ አለ። ምዕራብ ወለጋ ሀይራ፣ በእነኛ አካባቢዎች እንግዲህ የተቃውሞ ሰልፉ ጥያቄው መካሄዱንና በመንግስት በኩልም የሀይል እርምጃው እንደቀጠለ ነው። ሰዎች ህይወት አልፈዋል። ዛሬ ከፖሊሶችም በኩል አንድ ወታደሮች አንድ ሁለት ሰዎች ሞቷል ነው የሚባለው ግልጹ ካራና ግንቢ ውስጥ እንግዲህ ከህዝቡን በኩል ደግሞ ወደ ስምንት ዘጠኝ የሚሆኑ ሰዎች በዛሬ ቆን ሞተዋል። አቶ በቀላ አያይዘው ተቃውሞዎቹ በአንዳንድ አካባቢዎች ተደጋግመው እንደሚነሱና በአንዳንድ አካባቢዎች ደግሞ አዲስ እንደሚቀሰቀሱ ይናገራሉ። ቀድሞ የነበሩ አንዳንድ አካባቢዎች ላይ ቅልቅል ነው በረደም ለማለት አያስችልም። ለምሳሌ ትላንት መንዲ ላይ ብዙ ህዝብ ወጥቶ ነበር። ዛሬ ደግሞ ወታደሮች እየዞሩ ህዝቡን እየደበደቡ ነው። ህዝቡ በሰላም ጥያቄውን ሲያቀርብ በማግስቱ ወታደር እየተጠራ የድብደባ በጥይት የተኩሰው የመምታት ነገር እየተፈጠረ ነው ያለው አንዳንድ ቦታ ተደጋግሞ ነው የሚካሄደው። አሁን ለምሳሌ ቅልጡ ካራ ድግግሞች ነው፣ መንዲ ሶስተኛ ጊዜ ነው። ሌሎችም እንደዚሁ በዛሬ ሁለት የወታደር ሕይወት አልፏል መባሉን እንደ ሰሙ የገለጹት አቶ በቀለ የሟቾቹን ሰዎች ቁጥር የሚናገሩት ስማቸው እንዳላቸውና፣ የተቀበሩበት ቦታና የቀብሩም ሁኔታ ማስረጃ እንዳላቸው በመግለጽ የዚህ ወታደር ሕይወት ያለፈውን በሰልፉ ላይ የተገደለ ወጣት ቀብር ላይ መሆኑን መስማታቸውን ተናግረዋል ግንቢ አካባቢ ላይ ቀብር ሲደረግ ነው አንድ ወታደር የተገደለው። በህዝቡ ኢንፎርሜሽኑ አለኝ። ቀብር ሲቀብሩም እንግዲህ የተናደደ ቤተሰብ ስላለ ከፊቱ ያለው ነገር ላይ አደጋ ማድረሱ ምሬቱን፣ ብሶቱን መግለጹ የማይቀር ነው። እነዚህ እንደዚህ አይነት አልፎ አልፎ የሚከሰቱ የብቀላ እርምጃዎች ይኖራሉ። ግን ቀብሩ እየተካሄደ ነው። እኛ ስማቸዋለን፣ ዝርዝር ስማቸዋለን፣ ዝርዝር ስማቸዋለን። ህዝቡ ተጨባጭውን ነው እየነገረን ያለው። እንግዲህ ቪኦኤ ሁኔታዎችን ለማረጋገጥ ከፈለገ የራሱን ሰዎች እዚህ ያሉ ትልኮ ማጣራት ይችላል። የሰላማዊ ሰልፈኞቹ ጥያቄ ዛሬም አልተቀየረም ይላሉ አቶ በቀለ። ጥያቄያቸው የዴሞክራሲ የሰብአዊ መብት ጥያቄ ነው። በሀገራችን ላይ ዴሞክራሲ እየተከበረ የለም። በሀገራችን ላይ ሰብአዊ መብቶች እየተጣሱ ነው ንብረቱ እየተነጠቀ ነው። መሬቱ እየተነጠቀ ነው። የፌዴራል ስርዓቱና ህገ መንግስቱ እየተጣሰ ነው። ስለዚህ እነኚህ ይከበሩ ነው። ሰው የሚገሉ ሰዎች ለህግ ይቅረቡ ነው። የታሰሩ ሰዎች ይፈቱ ነው። ሰብአዊ መብታችን ይከበር፣ አንገደል፣ አንታሰር ነው እየተባለ ያለው። ይሄንን እንግዲህ ይሄ ጥያቄ ምንም ለውጥ የለም። ጉዳዩ እስከ ውጤት እስከሚያገኝ የህዝብ ጥያቄ በአግባቡ መንግስት ጆሮ ገብቶ እስከሚፈጥሩ ድረስ ጥያቄ ምንም ለውጥ የለውም። የሚሆኑ ውይይት እንጂ ለኢትዮጵያ ችግር ጥይት መፍትሄ አይሆንም ነው መፍትሄ አይደለም ሆኖ ማቅም አሁንም አይሆንም።